ጋቢና ቪኦኤ፣ ጋቢና ቪኦኤ፣ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ሎንችነዋ እየገሰገሰች ነው። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ። የዛሬው የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ከትላንት ወዲያ የጀመርነው ዝግጅት፣ ቀደምት የመረጃ ምንጮች እረኞችና አዝማሪዎች ነበሩ፣ ሚናቸውስ ምን ያህል ሰፊ ነው የሚለው ላይ ነው። ምንድነው ባደረገኝ ሆርማት ውሃውን ሸጋ በከንፈሯ የምጠጣው አለ እናትዋ ውሃ ሁኖ ከወደ ጭስማ ሊገባ እኮ ነው። መዋመዋ መንግስቱ ዘገየ ገጣሚና የሕግ ባለሙያ ነው። ዛሬም አብሮን ያመሻል። እንዲህ አሉ የሚባሉ ትላልቅ ሰዎች፣ የሚደመጡ የሚፈሩ ሰዎች፣ እንደገና ባለሀብቶች፣ ባለአባቶች የሚባሉ ሰዎች እረኛ ምን አለ የሚለውን ነገር በአግባቡ ይሰሙ እንደነበረ ይነገራል። አዝማሪዎች በማህበረሰብ ውስጥ የሚፈጠሩ ክንውኖችን በአደባባይ ለመናገር የሚታፈሩ ጉዳዮችን በዜማ ለህዝቡ ከህዝቡ ያደርሳሉ፣ ይተቻሉ፣ ይመክራሉ፣ መረጃን ያደርሳሉ። ቻይናን የተናን የት እንደደረሱ ጃፓንና የተናን የት እንደደረሱ፣ እርካብን ብላለች፣ ይቻላል ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ባለፈው ውድቅት ሌሊት ላይ በተከፈተ ጥቃት የተገደለው የአልሸባብ መሪ ባለፈው ዓመት በኬንያው ጋሪሳ ዩኒቨርሲቲ 148 ተማሪዎች የተገደሉበትን ጥቃት ያቀነባበረና የመራው ሞሐመድ ሞሐሙድ መሆኑን የሶማሊያ ብሔራዊ ጸጥታ ኤጀንሲ አስታወቀ። በተቀጥላ ስሙ ዱልያዴይን ተብሎ የሚታወቀው ሞሐመድ ሞሐመድ አምንያት የሚባለውንና እጅግ የሚፈራውን የአልሸባብ ክፍል ይመራ የነበረ ሰው መሆኑ ታውቋል። የዩናይትድ ስቴትስ የጦር ሄሊኮፕተሮች የተኮሱት ሚሳኤል ዱሊያዴን እና ሌሎች ሁለት ተሳፍረውበት የነበረች ተሽከርካሪ እንዳወደመ አንድ ስሙን እንዳይጠቀስ የጠየቀ ምንጭ ለቪዮ ተናግሯል። በሌላ በኩል ግን ጁባ ክፍለ ሀገር ውስጥ የሚገኙት የጸጥታ ሚኒስቴር አብዱል ራሽያል ጃናን ለቪዮ የሶማልኛ ዝግጅት ክፍል በሰጡት ቃል ጥቃቱን ያደረሱት በአሜሪካ አሰልጣኞች የተዘጋጁ ዳናብ ወይም መብረቅ የሚል ስም ያለው የኮማንዶ ክፍል አባላት አመልክተዋል። ጥቃቱ የተከፈተው ከኪስማዩ ከተማ 30 ኪሎ ሜትር በስተ ሰሜን በምትገኝ ቡላ ጋዱድ የተባለች ከተማ ውስጥ እንደሆነም ታውቋል። የከተማይቱ ነዋሪዎች ሌሊቱን ከባድ የተኩስ ልውውጥና ብዙ ፍንዳታዎችን ዛሬ ማለዳ ላይ ደግሞ የአውሮፕላን ድምፅ መስማታቸውንና የመንግስቱ ወታደሮች ሶስት አስክሬኖችን ሲያጓዩ ዋግዙ ማየታቸውን ተናግረዋል። በሞሐሙድ መገደልና በዘመቻው ላይ ከዩናይትድ ስቴትስም ሆነ ከአልሸባብ የተሰጠ መግለጫ የለም። ሜዲተራንያን ባህር ውስጥ ከወደቀው የግብጽ አውሮፕላን መረጃ መዝጋቢ ጥቁር ሳጥን የሚተላለፍ ሳይሆን አይቀርም የተባለ የድምጽ ምልክቶችን መመዝገባቸውን የግብጽ የበረራ መሥሪያ ቤት ባለስልጣናት ተናገሩ። ግንቦት 11 ከፓሪስ ወደ ካይሮ እየበረረ ሳለ በወደቀው የመንገደኞች አውሮፕላን ውስጥ ተሳፍረው የነበሩ 66 ሰዎች ሁሉም ማለቃቸው ተገልጿል። አውሮፕላኑ ከመውደቁ ከጥቂት ደቂቃዎች በፊት በውስጡ ጢስ መታየቱን መርማሪዎች ቢናገሩም ጢሱን ያስነሳው ምን እንደሆነ ግን እስካሁን አይታወቅም። ጥቁር ሳጥኑ ያለበት ቦታ እንደታወቀ ካለበት ለማውጣት የሚሰሩ ባለሙያዎችን የያዘች መርከብ በአንድ ሳምንት ጊዜ ውስጥ ስፍራው ላይ እንደምትደርስ የግብጽ ባለስልጣናት አመልክተዋል። ማሊ ውስጥ ትላንት ማክሰኞና ዛሬ በሁለት የተባበሩት መንግስታት ድርጅት ወታደራዊ መደቦች ላይ በተጣሉ ጥቃቶች ሶስት ሰው መገደሉ ተሰማ። ጋዎ በሚገኘው ሚኒስማ በሚል ምኅጻረ ቃል በሚጠራው የመንግስታቱ ድርጅት ተልዕኮ መደብ ላይ ትላንት ምሽት ላይ የተተኮሰ ሮኬት አንድ አቃቤ ሰላም ወታደር ገድሎ ሌሎች አስር ማቁሰሉ ታውቋል። እዚያው ጋው ክፍለ ሀገር ውስጥ በተለየ ስፍራ በሚገኘው ኡንማስ የሚል ምኅጻረ ቃል መጠሪያ ያለው የድርጅቱ ፈንጂ አምካኝ ኃይል መደብ ላይ ደግሞ ዛሬ ማለት ማለዳ የተጣለ ጥቃት የሶስት ሰው የገደል ሲሆን አንደኛው ቻይናዊ ወታደር እንደሆነም ተገልጿል። ከትናንት በስቲያ እሁድ ደግሞ እዚያው ማሊ ውስጥ በሰላም ጥበቃ ጓዱ ላይ በተጣለ የደፈጣ ጥቃት አምስት የመንግስታቱ ድርጅት ወታደሮች ተገድለው አንድ ሲቆስል፣ አርብ እለት ደግሞ በሰሜን ማሊ ግዛት ውስጥ የሀገሪቱ ወታደሮች ይጓዙባት የነበረች ተሽከርካሪ የተቀበረ ፈንጂ በመርገጧ አምስቱ ተገድለው አምስቱ ቆስለዋል። የዩናይትድ ስቴትስ ጦር ድጋፍ እየሰጣቸው ያሉ ተዋጊዎች በቱርክ ድንበር አቅራቢያ የሚገኙ ዘጠኝ መንደሮች ትላንት ከእስላማዊ መንግስት ቡድን ተነጥቀው መያዛቸው ተገለጸ። ተዋጊዎቹ ማምቢጃ በምትባለው ከተማ ለመያዝ እየተፋለሙ መሆናቸውም ታውቋል። ዩናይትድ ስቴትስ በማምቢጃ ከተማ ላይ ባለፉት ሀያ አራት ሰአታት የአየር ድብደባ ማድረሷን የጥቃቱ አስራ አምስት ሲቪሎች መገደላቸውን የሶሪያ የሰብአዊ መብቶች ቃፊር የሚባለ ቡድን አስታውቋል። በሌላ በኩል ደግሞ እስላማዊ መንግስት ቡድን ግን ቁጥጥር ስር የምትገኘው ፋሉጃ ከተማን ለመያዝ በተካረረው ውጊያ የሚሞተው ሲቪል ቁጥር እየጨመረ መሆኑ ተዘግቧል። ቤተሰቦች ማምለጫ አጥተው በእሳት ውስጥ መጠመዳቸውንም የኖርዌይ የስደተኞች ጉዳይ ምክር ቤት ባልደረባው ያን ኢንግላንድ ገልጸዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስስ እረኞች ከብት ሲያግዱ ከጎጥና ቀበሌ ከሜዳ እስከ ከተማ በማህበረሰቡ ውስጥ ለውስጥ የሚተነፈሰውን ሀሜትና ቁም ነገር በዜማ ያሰራጫሉ። ስለዚህ ቀዳሚ የማህበረሰብ የመገናኛ ብዙኃን ነበሩ ለማለት ይቻላል። መንግስቱ በሙያው የህግ ጠበቃ ነው ገጣሚና የማህበረሰብ ወግና ቅኔ አዋቂም ነው ከሄኖካ ተወያይተዋል ስለራሳቸው ስለፍላጎታቸው ስለ ፍላጎታቸው ኑሯቸው ያው ረኛ ኑሮ ብዙም የተመቻ አይደለም ደግሞ ከዛም አልፎ ስለ ክጃሎታቸውም ይናገራሉ አንዱ ምን ይላል እስቲ በስማም ብዬ ልጀምር ጸሎት ትመጣልኝ እንደው ስደግም ዳዊት ይላል ሌላኛው ሚስትም አላገባ ይላል ላሳብም አልቸኩል የደከመ እያየው እገባለሁ። የእኩል የኩል የሚገርም ነው። አው ለምሳሌ አንድ የራያ እረኛ አንዲት የደህና ባላባት ልጅ ወዶ ውሃ ልትቀዳ ስትወርድ እሱም ያለ ፕሮግራሙ ውሃ ሊቀዳ ይወርዳል ወደ ወንዝ እና እዚያ ላይ ተናገር የተባለው ጎንበስ ብላ ውሃውን ስትጠጣ በእጆቿ በፍጅ እንግዲህ አፍሳ ስትጠጣ መነው ባደረገኝ ሆርማት ውሃውን ሸጋ በከንፈሯ የምጠጣውን አለ። ሆርማት ማለት ቆቦ ስትገባ ያለው ወንዝ ነው። አብዛኛው የራያ ቆቦ እረኞች ከብቶቻቸውን የሚያጠጡበት ስለዚህ ምን ነው ባደረገኝ ሆርማት ውሃውን ሸጋ በከንፈሯ የምጠጣውን አለ። እናትዋ ውሃ ሁኖ ከወደ ጅስማ ሊገባ እኮ ነው መዋ ይሄ ሁሉ ታዲያ ሲሆን መሪዎች በዛን ጊዜ የነበሩ መሪዎች የቀበሌ የጎጥም የዛው አካባቢ ያሉ የሚያስተዳድሩ ወይ ደግሞ አጠቃላዩ የሕዝቡን የልብ ትርታ ለማድመጥ እነሱም እረኛ ምን አለ እያሉ የእረኛን ወሬ ይሰሙ ነበር። በወቅቱ እናቴ የተነገረችኝ እንኳ የማስታውሰው እንዲህ አሉ የሚባሉ ትላልቅ ሰዎች የሚደመጡ፣ የሚፈሩ ሰዎች፣ እንደገና ባለሀብቶች ባላባቶች የሚባሉ ሰዎች እረኛ ምን አለ የሚለውን ነገር በአግባቡ ይሰሙ እንደነበረ ይነገራል። ግን ምንድነው ባኃይለስላሴ ዘመን የመጨረሻ ዘመናት ላይ እረኞችን አቢዩዝ የማድረግ አብዩዝ ኢኔሴንስ አንዳንድ እረኞች የአንዳንድ ባላባቶች አላማ ማስፈጸሚያ ለማድረግ አንዳንድ ግጥሞችን እየጻፉ እየሰጡ ልክ ከእረኛ እንደመነጨ ተደርጎ በረኛ አንደበት ሲዘፈንና ሲነገር ማህበረሰቡ ወደ ኋላ ዘመን ላይ በረኛ ያለውን ተአምኖ እየቀነሰ እንደመጣ ይህን ነገር አጫውታኛለች። አዎ እንግዲህ ነገሩንም ስትመለከተው እኮ ምን ሳስብ ነበረ መሰለ መንግስቱ፣ በተለይ ይሄ ያህያ መጣች በጦርነቱ ጊዜ ነው በስፋት እንሰማ የነበረው። ኢህአዴጎች በትጥቅ ትግሉ ዘመን በርካታ ደርግን የደርግን ሽንፈት የሚያሰሙና የእነሱን አሸናፊነት የሚያሳዩ ግጥሞች በስፋት ነበር። እነሱ ነጻ ባወጧቸው አካባቢዎች የነበረውና ምናልባት ከድምፅ ሀፋሽን በተጨማሪ የእረኛ ግጥሞችን እነሱ የሚጠቀሙ ነበር እንዴ? ብዬ አሰብኩኝ። እሱ ላይ ማለት እርግጠኛ መሆን አልችልም። ማለት በዚህ ዙሪያ ላይ ተሰርቶ ያየሁትን ነገር የለም። እውነት ለመናገር ግን ምንድን ነው አሁን በትግሉ ወቅት ማለት ነው ሀገሮቹ የተለያዩ ከተሞችን የገጠር ከተሞችን ሲቆጣጠሩ እረኛው ተናገር ባክለውም ይናገራል። ብተዋል የሚተነፍስበት ሀሳቡን የሚገልጽበት ብቸኛ መንገድ ያ ስለሆነ ከመናገር ወደ ኋላ አይልም። ግን ቅድም እንዳልኩህ አብዩ የመደረግ እድል ግን አለ ነው። ለምሳሌ አንድ ምሳሌ ልስጠ። አሁን በታሪክ እንኳን እንደምሰማው በአጼ ኃይለስላሴ ዘመን ባህታውያን የተናገሩት ንግግር አሳማኝ ነው ተብሎ ስለሚታመን ከአጼው ጀርባ ያሉ ሰዎች ልክ ከዋልድባ ገዳም የመጡት አንድ ባህታዊ እያሱ ውስን ሀገር ከመራት አገሪቱ የእስላም ሀገር ትሆናለች ብሎ አለት እርሱ አደባባ ላይ ወጥቶ ብለው ያስወራሉ። እንግዲህ ይህ አጼው ማለት ነው። ባህታዊ ምን ያህል በማህበረሰቡ ውስጥ ተቀባይነት እንዳለው ስለሚያውቁ ባህታዊ የተናገረው አይቀርም ተብሎ ስለሚታመን አንዳንድ ባህታዊያንን በመፍጠር ማለት ነው የራሳቸውን ዓላማ በነዛ ባህታዊያን በኩል ያስደግሩ ነበር የሚል አንዳንድ ነገሮች ተጽፈው እናያለን። በተመሳሳይ ሁኔታም እረኞችንን እንደዚህ መጠቀም ተጀምረዋል። በአጠረት ለት የመጨረሻዎቹ ዘመን ላይ ይሄ የሚያሳየኝ አንድ ነገር ነው። መንግስቱ አሁን አንተ ከምትናገረው ስሰማ የሚያሳየኝ አንድ ነገር አሁን ያሉ የቴሌቪዥንና የሬዲዮ ጣቢያዎችን ደርግም ኃይለሥላሴም የአሁኑም መንግስት ተቆጣጥሮ የህዝቡን አስተሳሰብ እነሱ እንደሚያስቡት ለማድረግ ለፕሮፓጋንዳም እንዲመቻቸው ይሰራሉ። ስለዚህ እረኞችንም እንደዚሁ ይሄንን መንግስቱ የፈለገውን ወይ አንድ ባላባት የፈለገውን ወይ አንድ አስተዳዳሪ የፈለገውን እንዲናገር የሚደረግበት መንገድ ከነበረ እነሱን እንደ እንደ ማህበረሰብ የመገናኛ ብዙሀን እውቅና ሰጥተው ነው ማለት ነው። ይህንን የሚያደርገው የነበረው እንች እንዴ ምንም ጥያቄ የለውም። ምንም ጥያቄ የለውም። ከረኛ አፍ ይጠብቅህ እኮ ነው የም ኤቨን እንኳ ምርቃኑ እንኳ ስትመረቅ ከረኛ አፍ ይጠብቅህ እኮ ነው የምትባለው። ምክንያቱም እረኛ የተናገረብህ ምልኪ ይደርስብሃል፣ እረኛ ያለው ነገር ይከሰታል ተብሎ ስለሚታመን ነገስታቱ ባላባቱ ራሱ ማለት ነው ከእረኛ ሲጠብቀን ይጠብቀን እስከ ማለት ድረስ የደረሱበት ጊዜ እንደነበረ ይነገራል። ስለዚህ በሌላ አነጋገር ምንድን ነው እረኞች ወደ ማህበረሰቡ የፈለጉትን ሀሳብ ማስረዝ የሚችሉ ቢፈልጉ በአንተ ላይ አመፅ ሊያስነሱ የሚችሉ በአንተ ላይ ያለውን ህጸጥ ችግሩን በአመራር ላይ ያለውን ችግር ነው አርትፉል በሆነ በጣም አርትፉል በሆነ መንገድ ወደ ማህበረሰቡ ያስተላልፋሉ ተብሎ ስለሚገመት አሁን የእነሱ መረጃ ደግሞ ቀላል አይደለም። ምክንያቱም መርጃ የሚታለፍበት መንገድ ዝሩ የሆነ የመረጃ መንገድ አለው። አርትፎ ዜማ አለው፣ ቃል አለው፣ ሀሳብ አለው። ይህ ደግሞ ቶሎ ብሎ ወደ ሰዎች ልቦና ውስጥ መግባት ስለሚችል በጣም ትልቅ የጦር መሳሪያ በእጃቸው እንዳለ ነበር የሚቆጠሩት ኃይልም ነው የመረጃ ኃይል ነበራቸው። እውነት ነው፣ እውነት ነው። ስለዚህ ነገስታቱ በጥንቃቄ ነው፣ በጥንቃቄ ነው ሀሳብ ሰጥተው በእረኛ በኩል እስከ ማስነገር ድረስ ደረሱ። ማለት ለእረኞች የነበራቸው ቦታ አስ ሚዲያ ፐርሶናሊቲ ኢንፍሉዌንሻል ናቸው፣ ተጽዕኖ ፈጣሪዎች ናቸው የሚል አመኔታ ነበራቸው። እውቅናም ሰጥተዋል ማለት ነው። በሌላ አነጋገር ልክ ነው። መንግስቱ በጣም ነው የምናመሰግነው፣ ጋቢና ስለተሳፈርክ። ጋቢና ቪኦኤ

የአራዳ ልጅና የሻሽ መቀነት የአራዳ ልጅና የሻሽ መቀነት ታጠቁታ ወንድ እንደ ዘበት እንደ ዘበት። አዝማሪ ከግዕዝ ግስ ቃል ዘመረ የተገኘ ቃል ሲሆን አብዛኛው በመሰንቆ በመታጀብ ወይም በወንድ ወይም በሴት አለበለዚያም በጋራ ወንድና ሴት በመሆን የሚጫወቱት በዜማ የታጀበ ዜናና ወሬ ነው። አዝማሪዎችን ከሌሎች ድምፃውያን የተለዩ የሚያደርጋቸው የግጥሞቻቸው ቅኔ አዘልነት ታሪክን፣ ክስተትን፣ የፖለቲካ ሽኩቻንም እውነታዎችንም በቅኔ ለበስ ቃላት ለሕዝቡ ይፋ በማድረጋቸው ነው። መስታወት ያነጋገረቻቸው ባለሙያዎች አዝማሪዎች የሚሉታለን መልኩ ተቋርቋራ

ይሳቅ፣ ሞገስ ቅጽል ስሙ ይሳቅ ማሲንቆ በመባል ይታወቃል። የተወለደው ሰሜን ጎንደር ነው። እድሜው 21 ዓመት ሲሞላው የተወለደበትን አካባቢ ለቆ ስራ ፍለጋ ጉዞ ወደ አዲስ አበባ። ታላቅ ወንድሜ በዚህ ስራ ነበረ የሚተዳደር የነበረው። የእሱ ስሜት ነው እኔን የሚያመጣኝ እሱን ተከት ማለት ይቻላል የመጣሁት ሀገር ቤት ከፍት ስጠብቅ ነበረ። እዛም ማሲንቆ እንዲ ሞደል ፊት የሚባል አለ። ትክክለኛ ሳይሆን ዝም ብሎ ድምፅ ብቻ የሚያወጣ ከቁልቋልና ከእንደዚህ ቁልቋል ወይም ጅማት የሚባለውን ነገር እየገትሬ እሱን በተለያዩ እንጨቶች ምናምን አገናኝቼ እንደዛ እያደረኩ እሞክር ነበረ። ከፍት ሌሊት ላይ በምጠብቅበት ሰዓት የተወሰነ ሰዓት ላይ እየተነሳሁ ቡሌ በምጠብቅበት ሰዓት ያው የገጠር ህይወት ያው እንደዚህ ቤተሰብ እንዲሁም ብዙም ድጋፍ አልነበራቸውም። አትጩህብን አትረብሽም ይሉኝ ነበር። ከዛ በኋላ ነው ሞካክሬ በዛው በተወለድኩበት አካባቢ አንድ አርባ ስልሳ ኪሎ ሜትር አካባቢ እየሄድኩኝ ሞካክር ነበር። ከዛ በኋላ እያልኩ እያልኩ ነው ወደ አዲስ አበባ የመጣ አዲስ አበባ የምታውቀው ዘመድ ወይ ጓደኛ ነበረ። ወንድሜ አዲስ አበባ ነው የሚኖረው የነበረ በዛ ሰዓት እነዚህ ቦሌሎች የሚባሉትን አጫጫል አዎ፣ ቦለሎች ገብሬ ሞገስ ይባላል። ከነሱ የሰራ ነበር ቦለሎች እና እሱ ሙሉ ልብስ ልኮልኝ፣ ሙሉ ሱፍ ልኮ ከነ ሸሚዙ ነው የላከልኝ። እሱን ለብሼ ትዝ ይለኛ እና ጫማ እራሱ በረባሱ እና ሙሉ ልብስ አድርጌ ነው የመጣሁት እና እዛ መንገድ ላይ ያደርንበት አካባቢ ገብረ ማርቆስ አካባቢ አድርን፣ ገብረ ጉራቻ ለቁርስ ወርደን፣ ጠዋት ላይ ጫማ እንጥረግል ምናምን ያሉ ሁሉ አረፈውም ስመጣ መጀመሪያ ነው ወንድሜ፣ ዛ እዚያ አገኘሁት። ከእሱ ጋር አብሬ እየኖርኩ እያለ እሱም የራሱን ይሰራል፣ እኔም እየተንቀሳቀስኩ ስራ ነበር በአዲስ አበባ። አዝማሪነት ሙያን ከየት ተማርክ? ማለቴ ከቤተሰብ የወረስከው ነው አዝማሪነት? ምናልባት ያው እንደ እንደስሙ ያው አዝማሪነት የሚለው አንዳንዴ በዘር የሚመጣም አለ። አንዳንዱ ደግሞ ድንገት ሙያውን ይወደውና ና ምሎ ከዘሮቼ የሚሰሩም እንዲሁም በስራ ላይ ያሉ አሉ። ይህኔ ምናልባት የተወሰነ የተነካካ ነገር አለ። አባቴ ድሮ ይሰራ ነበረ፣ በወጣትነቱ እንደሚሰራ ያው ይነግረናል። ግን ሞር ወደ ግብርናው ነው የሚያ በጣም ጥቅም ያለው ግብርናውን ነው ብሎ ስላመነ ግብርናውን ነው እዛ በኋላ ስቶ እኛ አልተውልርም አናውቅም። እሱ ነው የሚነግረን ታሪኩ እንግዲህ። ይህኔ አሁን ምናልባት የቤተሰብ ንክኪ ያለ ማለት ነው፣ ይዘር አለብኝ ማለት ነው ያዝማሪ። እና ከዛ በኋላ ወንድሜ ነው የመጣው። ሌሎችም እህቶቼ፣ ወንድሞች አሉ ግን አብዛኛው ኔኔ ታላቅ ወንድም ነው። ወደ አዲስ አበባ መጥቶ ተከት እየመጣው ሌሎቹ አሁን ተማሪዎችና የው በግብርና መወስጥ ያሉ ናቸው። እንደም አብዛኛውን ተማሪ ናቸው። እኛ ታናናሱ እና ገምሻውን በቤት ውስጥ እኔና ታላቅ ወንድም ና ማለት ነው። በዚህ ስራ ግጥሞችህን ለመፍጠር መረጃዎችን ከየት ነው የምታገኘው? መረጃ አዳምጣለ ኢንፎርሜሽን መረጃዎቹን ያገኘሁትን ነገር ሲሞር የሬዲዮ ማዳመጥ እወዳለሁ። ቴሌቪዥን ማየት እወዳለሁ። እንደው ማንበብ የማልችለውን እንኳን ዝም ብዬ እንቅስቃሴውን ማየት እፈልጋለሁ። ቢያንስ እንደ አሁን ለምሳሌ ትልልቅ ሚዲያዎች የሚሉትን ነገር በሙሉ በሙሉ እንኳን ባልሰማ ለማየት ወይም እንደዚህ መከታተል እንትኖ አለ ፍቅሮ አለኝ። አብዛኛውን ግን ያው ያው ያሉትን ወቅታዊ ነገር ምናምን እሞክራለሁ። ወቅታዊ ነገር በወቅታዊ ዙሪያ ሰሞኑን ምን እየተወራ ነው? ዜና ላይ ምን ተባለ? እንዲህ እንዲህ ዓይነት ነገሮችን እሞክራለሁ። ቢያንስ ፍሬሽ ነገር እንዲሆንልኝ ማለት ነው። ከአንድ ዛሬ ከሰማሁት ላይ አንድ ነገር ለመቅጠም እሞክራለሁ ማለት ነው። ይህን ሰርቼ እመጣለሁ ወይም ይህን ገጥማለሁ፣ ይህን ነገር አቀርባለሁ ብዬ የወሰንኩትን አንዳንዴ አላቀርብም። ለምን እዛ የሚፈጠረውን ነገር አላውቅም። እዛ ያለው ድባብ ደግሞ ይቀይረዋል ማለት ነው። ይህን የራሴ ከልቤ ነው። ስራውን በጣም እጅግ በጣም ከምነግርሽ በላይ ነው። ሙያውን ደግሞ ምላሽ ስለሰጡኝ ጥሩ ነው ያለሁት እስካሁን ያለው ድሮ ድሮ አዝማሪ በሀገሪቷ ያለውን መረጃ በማቀበል ላይ የተመሰረቱ ግጥሞች ላይ ያተኩሩ ነበር። አሁን ግን በጣም በብዛት የምንሰማው በጾታ ግንኙነት ላይ የተመሰረቱ ግጥሞችን ብቻ ነው። ምክንያቱ ምንድን ነው? እኔም አሁን በሙያው ውስጥ መሆንም አልደግፈውም። ምናልባት ለስራው ጊዜ ሰጥቼ ወይም መግባባት አለብች መጀመሪያ ከሙያው ጋር ሙያው ምንድን ነው? እኔ አሁን እነዚህ ሰዎች አሁ እንደዚህ ብዙ ጊዜ ይተቻል ብዙ ቦታዎች አሁን ሲተቹ ምናም እሰማለሁ። የድሮ ሰም እና ወርቅ የድሮ ግጥም የለም የሚባል ነገር አለ። በእርግጥ ሁ እንደ ድሮ ሰው አሁን አድማጩም ነው አሁን ይህን ነገር እንዲሆን ያደረገው ማለት ይቻላል። አድማጩ ይህን ነገር ከደገፈው ያ ሙያተኛ ወደ አድማጩ ነው የሚሄደው፣ ወደ ተመልካች ነው የሚሄደው። ተመልካቹ ከፈለገው የሚያዘናጋቸው ይሄ ሊሆን ይችላል እንዬ ነው የምገምተው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አ አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 2795 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ ሌትስ በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ68 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ስጋ ደገ

አዝማሪ ወይም በቀድሞ አጠራር ሊቀ መኳስ መሰረቱ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ነው ይለናል። በዋሽንግተን ዲሲ ነዋሪ የሆነው አዝማሪ ወይም ሊቀ መኳስ ሙያውን ከቤተሰቡ እንደወረሰ የሚነግረን እንግዳችን ራሱን በማስተዋወቅ ይጀምራል። ሰጥተኛ ጠናው ተርላ ወንዴ እዚህ ጥበብ ውስጥ ቤተሰቦች ሩቴ የያዘውን ነው የያዝኩት ለዛ ነው እንዳለ ከቤተሰብ ነው የወረስከው። አዝማሪ ወይም ሊቀሙ ስነትን ቅኔውንም ዘይቤውንም እንትኑን እዛ ነው የተወረሰ ማለት ነው። የድሮቹ የተለየ ነው። ያሁን ደግሞ የኛ ያሁን ያለ ነው። የዘመኑ ደግሞ ሳጫዋት ቢለያይም እንትኑ ዋናው ግን ሩቱ እዛ ነው የመጣው። የት አካባቢ ነው ተወልደ ያደግከው? ጎንደር። ምን የሚባል ከተማ? ማክሰኝት ጠዳ ወረዳ። ስለዚህ አባትህም ሊቀመኳስ ነበሩ ማለት ነው። ጃዝማች ሊቀመኳስ ነበር የሚባሉ የድሮዎቹ ያበሽሞቱ አለባችን በማድረግም ነው የሚጠሩት። ሲሄዱ ጨዋታቸው ለመንፈሳዊ ነገር ነው እንጂ ለእንደዚህ አይነት ነገር አለም ቤተ ክህነት ሰንበት የሚባል ድግስ የሚባል ነገር አለ። እነሱ በሽማምንት እና በንትን አንዱ ከአንዱ በክብር በአሽከር በፈረስ ተይዞላቸው ሁሉ ነገር ተይዞላቸው የራሳቸው መጠጫ አላቸው። የራሳቸው ወንበር አላቸው። ከዛ ቁጭ ብለው አመግሰው እግዚአብሔርን አመስግነው ከዛ አበሉ ድግሱ ይጀመራል ማለት ነው በቤተ ክህነት ደረጃ መንፈሱ ሁኖ ዘለፈኛ ና መዲና ይባላል። ይሄ ነው ሌላ ነገር የለውም። ከዛ በኋላ ያው ልጆቹ የአንድ ጠዋት የደሙ ሳል እንጂ መንፈሱ በሄድሮች ለዛ ነው ያአሁን ደግሞ እኛው ደግሞ ተመልከች እንግዲህ አሁን አንድ ያለ ነው እንግዲህ አለም በሰለጠነው መሰረት ወደ ከተማ ገብቷል። በአጠቃላይ ይሄ መሳሪያ የቤተ ክህነት መሳሪያ ነው። ክራሩም፣ ፊልታውም፣ ከበሮውም፣ በገናውም የቤተ ክህነት አገልጋያ ነው እና ሲቆይ ሲቆያደር ሲወጣ ወደ ከተማ ወደ አለማዊ ወጣ ማለት ነው። ታዲያ ዎቹ ማለት ነው እና ድሮ አዘመረ መዝሙረ ቃላቱ አዘመረ ነው የሚባለው ዘማሪ እንደ ማለት ነው እና ቃላቱ እየተሻሻለ ሲሄድ አዝማሪው ተባለ። ያ እንግዲህ ያው ቃል ሲሻሻል ታውቂያለሽ አይደለም። በዛ ዘመን ደግሞ የነበሩት ደግሞ ንጉሷች ሂዳል አገዛጅ የነበረው ደግሞ ረግቶት ነበረ ቻልድሩ አዝማሪነት ማለት በጣም ከባድ ነው። ነውር እንደ ነውር ይቆጠር ነበር አዝማሪነትበስፈንበራስ በመስፈን ራሱ ትንሽ ስርዓቱ ዛሬ እንዲህ እንዳያሸል እንዲወጣ በእኛውም መስፈሩ ሳይሆን ከሌላውም መጥቶ ያው እየተሻሻለ ሙያውም መጣ ለማለት ነው። እነሱ እንግዲህ የዛን ጊዜ እንደ ነገርከኝ በቤተ ክርስቲያን ውስጥ ነው የሚያገለግሉት የነበረ። ሰንበቴ የሚባል ነገር አለ። ሰንበቴ ላይ ጥጌ የሚባል ነገር አለ። ጥጌ ማለት ያው ቸርችን እግዚአብሔርን በማመስከል አንድ ታቦት ሰርተሽ በዛ ድግስ ላይ መዲናና ስለሰኛ ይጫወታሉ ማለት ነው። ከዛ ደግሞ ያው ትንሽ ያው ባለው በነበረው የባህል ዘፈን ደግሞ ተጨፋፍረው ይለያያሉ ማለት ነው። እንዲሁም የጎላ ነገር አለም። ከዛ ወደ ረስታቸው ይሄዳሉ፣ ያው ወደ ቤተሰቦቻቸው ይሄዳሉ። ያው ዕቃ ይቀመጣል ማለት ነው። እኛ እንኳን አንነካውም። እኛ የእቃ መንካ ስለማንችል ለመማር እንኳን ብንችል ቀርከሃ ቆርጠን ነው በሱ ስል የተማርነው። እኔ ስማራት እንጂ አንድ መሳሪያ አንነካውም። የተከበረ መሳሪያ ነው። ለአመት በዓል ና ለሰንበቴ ና ለዚህ ለድግስ ሲሆን ነው የሚወጣው ለብቻው የሚቀመጥ ውሳ ልጅ አይነት ጎንደር የበርካታ አዝማሪ መፍለቂያ ናት ይባላል ጎንደር ውስጥ እንግዲህ ብሩ አክሱ ይባል ሀገር አለ በዛ አካባቢ በዛ በዚህ በጥበብ የተሞሉ መሰብቆ ተጫዋቾች ሩቱ ያለው እዛ ነው አንድ ወረዳ የሚፈልቀው አካባቢ እዛ አካባቢ ነው ቀ ያልኩት ራ ይባላል የሚባላል የተወለድኩባት ከተማ ሊቀ መኳስ ወይም አዝማሪ ሲባል ተያይዘው የሚመጣው ምንድን ነው? ግጥሙ ነው። ተፈጥሮ ነው። እንግዲህ ያው ከወዘ ልምድም የግጥም አፈጣጥር አንድ ነገር ሲፈልቅብሽ በቃ በዘር የሚፈልቅብሻል። የድሮም ሰዋችሁ ሲገጥ ግጥሙ ያው ፋዘሬ ሲገጥም የተለየ ነው። ከእኔ ይልቅ እሱ የተለየ ነው። ቀኔና ዘርፎ አለ። ግዙንም ደግሞ ያውቁታል ነሱ። እኔ አንዳንዴ ወረስኩት ከአባት የወሰድኩት ግጥም አለ። ወዲያው ተፈጥሮ ስለሆነ አየሽ፣ ወዲያው ከመሳሪያው ጋር የሚሰጥሽ ነገር አለ እግዚአብሔር። አሁን አንተ ስትጫወት ምን ምን ቅኝት ውስጥ ነው ብዙ ጊዜ የምትጫወተው? እኔ ሞር አምባሰልን ስለምወድ አምባሰልን እንደማይኖር ወስደዋለሁ። መሰንቆ ትልቁ ነገር ምንድን ነው መሰለሽ ልጅ ነው፣ ሁልጊዜ ህጻን ነው። አዳዲስ ነገር እየሰጠሽ ነው። የሚ ክሬት እያለፍ ነው ጋጅ ምክንያቱም ብዙ ኬ አለሁ። ያው የተወሰነ የእኛው አበረጁ የእኛው ቅኝቱ እዛው ላይ ስለቆመ እንጂ ብዙ ነገር መሄድ ይቻላል። ግን ከዛ ውስጥ መውጣት ስለማንችል እንጂ ሞር ቅኝት አለው። አዝማሪ ወይም ሊቀመኳስ ሲባል በቀድሞ ጊዜ ጋዜጠኛ ባልነበረበት ጊዜ በሀገር ያለውን ክስተት በሀገር ላይ የተከናወነ ያለውን ነገር መረጃ ሁሉም ያቀብሉት እነሱ ነበሩ። በትክክል እረኛ ምን አለ፣ አዝማሪ ምን አለ ይባል ነበረ። የሚወራውን ነገር ለማወቅ ማለት ነው። አዎ፣ ስለ እሱ ውስጥ ትንሽ ንገረኝ። ብዙ ጊዜ ዜና የሚገኙም ከአዝማሪ ነው አዲስ ነገር የሚያመጣውም ያው ትኩስ ነገር የሚፈጥረውም እሱ አዝማሪ ነው። በዛን ሰዓት መረጃ እንዴት ነበር የሚያገኝታንተ መቼም ከቤተሰብ ያርጉሃል ብሎሃል፣ ለማጋጨትም ይችላል። ሁ ያሁ እንደ ጋዜጠኛ ማለት ነው። በዛን ዘመን ነው። ድሮም በጦርነትም ጊዜ ደግሞ ቀደም ተከተል እነሱ ናቸው። ሰንጋው መገን የሚባል የጦር ዘፈን ነበር። ያው ምሽ እንደው በረዶ አሁን ላልቆች አልቀዋል። እንዲነፈረ ደጎላ የሚባሉ

የዛሬው የጋቢና ውይይት በዚሁ ያበቃል። የእናንተን አስተያየቶች እንሻለን። በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁ አይለዩን። አስተያየቶቻችሁን ላደረሳችሁን ደግሞ ምስጋናችን ላቅ ያለ ነው። ስናስተናግዳችሁ ያመሸ ነው። እኔ መስታወት አድራጋውና፣ ሄኖክ ሰማ እግዚር ነን ጉዞአችሁ የሰመረ ይሁን እያል እንሰናበታለን። በነገው ጉዞ እንገናኝ። መልካም ምሽት ኔነኛን ሰነት ቤት ገረኛው